Foreign Service Institute Amharic Basic Course Unit 14 Tape 2 Yes or no question and answers America be rat chubet Washington an ayachut Awa ayenew Yellam malaye ከበደ በሚማርበት ጊዜ ይሰራ ነበር? አዎ ይሰራ ነበር። የለም አይሰራም ነበር። ሴትየዋ እዚህ በመጣችበት ጊዜ ልጇ ቤት አረፈች? አዎ ልጇ ቤት አረፈች። የለም ልጇ ቤት አላረፈችም። ደብዳቤውን በጻፍበት ጊዜ አብረው ነበርህ? አዎ አብሬው ነበርሁ። የለም አብሬው አልነበርሁም። ባለፈው ሳምንት አባትና እናትህን አየህ? አዎ አየሁ። የለም አላየሁም። በሚመጣው ማክሰኞ አብረህን ወደ ኒውዮርክ መሄድ ትፈልጋለህ? አዎ እፈልጋለሁ። የለም አልፈልግም። በሚመጣው ታኅሳስ አማርኛ ለማስተማር ይፈልጋል? አዎ ይፈልጋል። የለም አይፈልግም። አስተማሪዋ አሜሪካዊት ናት? አዎ አሜሪካዊት ናት። የለም አሜሪካዊት አይደለችም። በሚመጣ ወር ሴትየዋን ታመጧት አላችሁ? አዎ እናመጣታለን። የለም አናመጣትም። ሴትየዋ መጣች? አዎ መጣች። የለም አልመጣችም። ስራቸውን በሚሰሩበት ጊዜ ወደ ቤታቸው ትሄዳለህ? አዎ እሄዳለሁ። የለም አልሄድም። ባለፈው ቅዳሜ ወደ ሱቅ ሄዳችሁ ነበር? አዎ ሄደን ነበር የለም አልሄድንም የውጭ ጉዳይ ሚኒስትር ወደ እናንተ አገር ይመጣል አዎ ይመጣሉ የለም አይመጡም ስራህን ከአምስት ሰዓት በፊት ብትጨርስ ወደ ቤትህ አብረን እንሄዳለን አዎ እንሄዳለን። የለም አንሄድም። እያንዳንዱ ሰው ሶስት ሶስት ብር በየወሩ ቢከፍል በጣም ጥሩ ነው። አዎ ጥሩ ነው። የለም ጥሩ አይደለም። ጋዜጣውን ከእንግሊዝኛ ወደ አማርኛ ቢተረጉሙት በጣም ጥሩ ነው። አዎ፣ በጣም ጥሩ ነው። የለም ጥሩ አይደለም። ልጃገረዷ ወደ ትምህርት ቤት ለመሄድ ብትፈልግ መሄድ ትችላለች። አዎ፣ መሄድ ትችላለች። የለም መሄድ አትችልም። ሁለት የመኪና ጎማዎች ቢኖርህ አንዱን መውሰድ እችላለሁ። አዎ ይችላሉ። የለም አይችሉም። የሁለት ብር ቤንዚን መኪና ውስጥ ቢጨምሩለት ዋሽንግተን ያደርሰዋል? አዎ ያደርሰዋል። የለም አያደርሰውም። በሚመጣው እሁድ ወደ ሲኒማ ቤት ትሄዳላችሁ? አዎ እንሄዳለን። የለም፣ አንሄድም። ወንበሯን ወሰደችው? አዎ ወሰደችው። የለም፣ አልወሰደችውም። ደብዳቤውን በሚያነቡበት ጊዜ አንተ ቡና ትጠጣ ነበር? አዎ ጠጣ ነበር የለም አልጠጣም ነበር የቤቱን ኪራይ በከፈለ ጊዜ ቦርሳውን ትሰጡታላችሁ አዎ እንሰጠዋለን የለም አንሰጠውም አንተ ቤት በሚመጣ ቁጥር ምሳውን ይበላል አዎ ይበላል የለም አይበላም አማርኛ በማንበቡ ብዙ አዲስ ቃሎች አወቀ። አዎ ብዙ ቃሎች አወቀ። የለም ብዙ ቃሎች አላወቀም። ስራ በሚሰራበት ቁጥር ብዙ ገንዘብ ያገኛል። አዎ ያገኛል። የለም አያገኝም። በወንበሩ ላይ በሚቀመጥበት ጊዜ መጽሐፍ ያነባል። አዎ ያነባል። የለም አያነብም። ለሆቴሉ ባለቤት ብዙ ገንዘብ በመክፈሉ በጣም ጥሩ ክፍል አገኘ። አዎ አገኘ። የለም አላገኘም። እዳ ባለበት ቁጥር ቶሎ ይከፍላል? አዎ ቶሎ ይከፍላል። የለም አይከፍልም። እዳውም በመክፈሉ ምክንያት ደስ አለው? አዎ ደስ አለው። የለም ደስ አላለውም። በሰዓቱ በመድረስሽ ደስ አለሽ? አዎ ደስ አለኝ የለም፣ ደስ አላለኝም። ስንቃችሁን ሌባ ወሰደባችሁ? አዎ ወሰደብን። የለም፣ አልወሰደብንም። አንድ ባርኔጣና አንድ ሸሚዝ ብታመጣልህ ደስ ይልሃል? አዎ ደስ ይለኛል። የለም ደስ አይለኝም። ለእርሳሱ ሶስት ሳንቲም ቢሰጣት መልካም ነው። አዎ መልካም ነው። የለም መልካም አይደለም። ሰማያዊ መኪናውን ሊወስድበት ይፈልጋል። አዎ ይፈልጋል። የለም አይፈልግም። ጫማቸውን ሸጠባቸው? አዎ ሸጠባቸው። የለም አልሸጠባቸውም። በመኪና ውስጥ ዘይት ጨመረ? አዎ ጨመረ። የለም አልጨመረም። ከበደ የመኪናው ጎማ ፈነዳበት? አዎ ፈነዳበት። የለም፣ አልፈነዳበትም። አህያቸውን አለሙ ወሰደባቸው? አዎ ወሰደባቸው። የለም፣ አልወሰደባቸውም። አለሙ የከበደን ዘይት ጨረሰበት? አዎ ጨረሰበት። የለም፣ አልጨረሰበትም። አስር ሳንቲም ብትሰጥህ ቡና ትጠጣለህ? አዎ እጠጣለሁ። የለም አልጠጣም። ወደ ሱቅ ብትሄድ ከረባት ትገዛልሃለች? አዎ ትገዛልኛለች። የለም አትገዛልኝም። ቁርስ ከኛ ጋር ቢበሉ መልካም ይመስልሻል? አዎ ይመስለኛል። የለም አይመስለኝም። አቶ ዮሐንስ ኪሱን ይዳብሳል። አዎ ይዳብሳል። የለም አይዳብስም። መጽሐፉን ከአማርኛ ወደ እንግሊዝኛ ቢተረጉም ብዙ ገንዘብ ማግኘት ይችላል። አዎ ብዙ ገንዘብ ማግኘት ይችላል። የለም ብዙ ገንዘብ ማግኘት አይችልም። ሶስት ሰዎች በመንገዱ ላይ ብታ ትጠራቸዋለህ? አዎ እጠራቸዋለሁ። የለም አልጠራቸውም። ፀሐይ ብትወጣ ወደ ከተማ ትሄዳለህ? አዎ እሄዳለሁ። የለም፣ አልሄድም። ደንበኛህ ብትሆን አረንጓዴውን ጫማ ትሰጣታለህ? አዎ፣ ሰጣታለሁ። የለም፣ አልሰጣትም። የቤት ኪራይ ቅናሽ ብታደርግላችሁ በቤቱ ውስጥ ይቆዩበት ይመስልሃል? አዎ፣ ይመስለኛል። የለም፣ አይመስለኝም። መከራ ስላገኘህ ታዝናለህ? አዎ፣ አዝናለሁ። የለም፣ አላዝንም። ኮከብ ስለወጣች ደስ አለህ? አዎ፣ ደስ አለኝ። የለም፣ ደስ አላለኝም። ፈተና ስላለፋችሁ ወደ አዲስ አበባ መሄድ ትፈልጋላችሁ? አዎ እንፈልጋለን። የለም አንፈልግም። አያታችን ስለሞተብን ወደ አዲስ ከተማ አብረህን ትሄዳለህ? አዎ እሄዳለሁ። የለም አልሄድም። ባርኔጣና ሸሚዝ ለመግዛት ስለምትፈልግ በዚህ አውቶቡስ ወደ ከተማ ትሄዳለህ? አዎ እሄዳለሁ። የለም አልሄድም። ስለ ውጭ ጉዳይ ሚኒስትሩ እዚህ መምጣት ብዙ ታውቃለህ? አዎ አውቃለሁ። የለም አላውቅም። አልማዝ ስልክ ስለምትደውል አንተም ትደውላለህ? አዎ፣ ደውላለሁ። የለም፣ አልደውልም። አባታችሁ መጥተው ስለ ጠየቋችሁ ደስ አላችሁ? አዎ፣ ደስ አለን። የለም፣ ደስ አላለንም። ስንቅ ስላገኘች እዚህ ትቆያለች? አዎ፣ ትቆያለች። የለም፣ አትቆይም። አባትህ ገንዘብ ስላገኘ ደስ አለህ? አዎ፣ ደስ አለኝ። የለም፣ ደስ አላለኝም። ስለ ወንድሙ ተናገረ? አዎ፣ ተናገረ። የለም፣ አልተናገረም። ጥያቄውን መለሰ አዎ መለሰ። የለም አልመለሰም። ብዙ ስለ ሰራች ራሷን አመማት። አዎ አመማት። የለም አላመማትም። ድርሰት ፍቃድ ፈቃድ እሰጥሃለሁ። አንድ ደብዳቤ ተቀበልሁ። ተቀበለ፣ መቀበል፣ ይቀበላል። ሐረር ራቱን አዘጋጀ። አዘጋጀ፣ ማዘጋጀት፣ ያዘጋጃል። ወደ አዲስ አበባ ጉዞ ታደርጋለህ። ለማ ወደ ቤቱ ተጓዘ። ተጓዘ መጓዝ ይጓዛል። ጫማውን ማሳደስ ይፈልጋል። አሳደሰ ማሳደስ ያሳድሳል። ጊዜው በጋ ስለሆነ ሆነ ፀሐይ ወጥታለች። አቶ ከበደም ወንድሙን ለማየት ስለፈለገ ከውጭ ጉዳይ ሚኒስቴር ለአሥራ አምስት ቀን ፍቃድ ተቀበለ። የከበደ ወንድም የሚኖረው በሐረር ከተማ ውስጥ ስለሆነ በመኪና ለመሄድ አሰበ። አቶ ከበደ ጫማውን፣ ኮቱን፣ ሸሚዙንና ክራባቱን ካዘጋጀ በኋላ መኪናው ውስጥ ቤንዚንና ዘይት ጨመረ። ጉዞውን ከመጀመሩ በፊት ልጁ ፈተናውን ጨርሶ ስለ ነበር ከአባቱ ከአቶ ከበደ ጋር አብሮ ለመሄድና አጎቱን ለማየት ፈለገ። አባትና ልጅ አብረው አምስት ሰዓት ከተጓዙ በኋላ በመንገዳቸው ላይ በሚገኘው ጣቢያ አርፈው ምሳቸውን በሉ። ምሳቸውን እስኪበሉ ድረስ የመኪናቸው ጎማ ሊፈነዳ ስለ ነበር የመኪናውን ጎማ አሳድሰው መንገዳቸውን እንደ ገና ጀመሩ። አሥራ ሁለት ሰዓት ያህል ከተጓዙ በኋላ በሁለተኛው ቀን ሐረር ከተማ ደረሱ። በደረሱበት ሰዓት ፀሐይ ጠልቃ ስለ ነበር ኮከቦችን ለማየት ቻሉ። ጥያቄዎች አቶ ከበደ ማንን ለማየት ፈለገ? ፍቃድ ከየት ተቀበለ? አቶ ከበደ ወንድሙን በየትኛው ወራት ማየት ፈለገ? ፍቃድ ለስንት ቀን ተቀበለ? ያቶ ከበደ ወንድም የሚኖረው የት ነው? አቶ ከበደ ከማን ጋር ሄደ? አቶ ከበደና ልጁ በምን ተጓዙ? ከመሄዱ በፊት ምን አዘጋጀ? አባትና ልጅ አብረው ስንት ሰዓት ተጓዙ? ያቶ ከበደ ልጅ ለምን ከአባቱ ጋር ሄደ? ምሳቸውን የት በሉ? የመኪናቸውን ጎማ ምን አደረጉት? ሐረር መች ደረሱ? ሐረር ሲደርሱ ምን አዩ? በሳምንት ውስጥ ያሉትን የቀኖች ስም ይንገሩኝ። Yaratun warat smochin geruny This is the end of unit 14